ፕሮፌሰር ጌታቸው በጋሻው የቪዥን ኢትዮጵያ ፕሬዚደንት የጎሳ ፖለቲካንና ኢትዮጵያዊነትን በምን መልኩ ነው የሚያነጻጽሩት? ምን ያህል ሀገር ጉዳት አለው? ወይስ በዚሁ አሁን ባለው የብሔር ብሔረሰቦች ህዝቦች በሚለው አይነት አካሄድ መቀጠሉ መልካም ነው የሚል አታያ ያለ፣ በእርሶም ወይም በቪዥን ኢትዮጵያ እይታ የትኛው ነው መልካም ሊሆን የሚችለው? ኢትዮጵያዊነትንስ እንደምን ማዕከል ማድረግ የሚቻለው የሚል ያለ ያሉት። ለዚህ ጥያቄ አቶ ካሳሁን እጅግ አመሰግናለሁ። ዋና ቁልፍ እና ጠቃሚው ጥያቄ ይሄ ነው። በተለይም የወደፊቱን እንዴት እንየው ለማለት ኢትዮጵያ የምትባለውን አገር እና ከእሷን ውስጥ የሚኖሩትን ህዝቦች ሁሉንም እንወዳለን ታለን እና ይሄ ቁልፍ ጥያቄ ነው። በመጀመሪያ ደረጃ ዶክተር አብይን በጣም በጣም በጣም ወደን በጣም ደግፈን ህዝብ ላይ እስከምንወጡ ድረስ ደግፈናቸው እጅ ነሰን አጨብጭበን የተቀበልናቸው መሪ ናቸው። ለምን ብትለኝ እኛ ዶክተር አብይን ድሮ አናውቃቸው መድረክ ላይ ሲወጡ ድረስ መድረክ ላይ በሚወጡበት ጊዜ የተናገሩት ነገር የሁላችንንም ልብ የሳበውና እሳቸውም ሊሰልቁት የቻሉት ልባችንን ኢትዮጵያ ብሎ ስለተናገሩ ነው። ኢትዮጵያ ደጋግመው በዛ ንግግራቸው እንግዲህ እንደቆጠር ነው ሰላሳ ስምንት ጊዜ ነው የመጀመሪያ ንግግራቸውን በዛ በፓርላማ ውስጥ ስልጣኑ ሲረከቡ ሲናገሩ። እኔ ናቸው ሊያድኑን የመጡ መሳያ ናቸው ብለን ነው በጣም የወደድ ናቸው። እና ሁሉ ነገር እንዲሰምርላቸው የፈለግ ነው ኢትዮጵያ የሚለው ነው ኢትዮጵያ የሚለው ዜሊ ረቂቅ ምስጢራዊ ቃልም ነው። ኮንሰፕት ሀሳብ ነው ትልቅ ነው። ለምን ቢባል በታሪክም የቆየ ነው። አንተም እንደምታውቀው መጽሐፍ ቅዱስ ሳይቀር የተጠቀሰች ሀገር ናት። ከዚህ ከምዕራብ አውሮፓኖች በፊት የስለጣኔ ቋት የነበረችናት እና ኢትዮጵያዊነት ትልቅ ክብርና ኩራት ነው። ኢትዮጵያ እንድትቀጥል እንፈልጋለን። ኢትዮጵያ እንዴት አድርጋ ትቀጥላለች በምንልበት ጊዜ በህዝቦቿ ፍቅርና አንድነት ላይ የተመሰረተ ነው። ይህ ፍቅርና አንድነት ደግሞ የሚመጣው በመከባበርና በእኩልነት ላይ ነው። እና እያንዳንዱ ኢትዮጵያዊ እንደ ዜጋ የአገሪቷ ላዕላዊው ህግ እያንዳንዱን ሰው እኔንም፣ አንተንም፣ እሷንም፣ እሱንም እንደ አንድ ባለሙሉ መብት ዜጋ ሊቆጥረን ሲል ነው። ይሄ በምን ይገለጻል? በሚኖረን ሶሻል ኮንትራክት ነው። ማለት እኛ ውል ተገባብተን የምንተዳደርበት እኔም አንተም በቀናይነት የምንጠብቀው፣ የምንከራከርለት፣ የምንደግፍለት ህግ የምንደግፈው ህግ ሲኖርም እሱ ህገ መንግስት ነው። ህገ መንግስት ነው ኮንስቲቱሽን የምንለው ነው። ኮንስቲቱሽኑ እኔንም አንተንም ሬኮግናይዝ የሚያደርግ፣ እኔንም አንተንም የሚገነዘብ፣ የሚረዳ፣ የሚቀበል፣ የሚያውቅ ሲሆን ነው። ዛሬ ባለው እኛ ብሄር ብሄረሰቦች ህዝቦች ምናምን ሲል ከዓለም ሁሉ ከዓለም ህዝብ ሁሉ ከዓለም መንግስታት ሁሉ የተለየ ህገ መንግስት ሲኖረን አይደለም እኔን እንደ ጌታቸውነት አይደለም የሚያውቀኝ እኔ እንደ አንድ እነሱ የፈለጉ ጎሳ አባል ነው እና እኔ ሳለው ጎሳው ነው የሚወከለው በዚህ ህገ መንግስት። ይህ ትክክል አይደለም። ኢንዲቪጁል ራይ ወይም የግለሰብ የዜግነት መብታችን እኔ ማዕከር ነው። ይሄ ቶታል መቀየር አለበት። ችግሩ ሩ ምንድን ነው? ይህ ህገ መንግስት የተጫነው በኢትዮጵያ ህዝብ ላይ በህዝባዊ ወያኔ ሀርነት ትግራይና በኦነት የኦሮሞ ነጻነት ግንባር ነው። ዛሬ ይሄ ህገ መንግስት አይነቃ የሚሉትም እነኚ ኃይሎች ናቸው። ግን ለኢትዮጵያ ሰራዊት እና ለአካባቢው፣ በተለይም ለአማራ ልዩ ኃይል እናት ሚሊሻ ወያኔ ታሪክ ሆኗል። አሁን በእውነት ከሠራ ነበር። ግን የኦሮሞማ ኢዲዮሎጂ ተከታዮች ናቸው። ይሄ አይቀየርም፣ እንሞታለን እንጂ ይሄ ህገ መንግስት አይቀየርም ይላሉ። ይሄ አሁን ያለ አግባብ እነሱ ስልጣን ስለያዙ በዛን ጊዜ ብቻ ተመችቷቸው፣ እነሱ ስልጣን ላይ ስለነበሩ የሰሩት ካርታ፣ የኤትኒክ ፌዴሬሽን የሚባለው ነገር አይነካም የሚሉት እነሱ ናቸው። እንግዲህ ይሄን ለመቀየር ብዙ ትግል ሊፈልግ ነው ማለት ነው። ዶክተር አብይም ይሄን ለመቀየር በሙሉ ልባቸው ይሄን ለመቀየር ተናግረውም አያውቁም። እና ግን በግልጽ ይሄ ህግ መንግስት ህዝብን በጎሳ በዘርፍ ይለያል። የተመሰረተው ፌዴሬሽንም ደግሞ በቋንቋ፣ በጎሳ፣ በምናምን ነው እንጂ አገሪቱን ሊገልጹ በሚችሉ የፌዴሬሽን ክራይቴሪያስ ወይም መመዘኛዎች የተቋቋመ አይደለም፣ ለእድገትም አያመችም። ጎሳ ማንነት ስጋቱ ለኢትዮጵያ አንድነት ምን ያህል ከፋ ነው? ሁለተኛስ፣ በኢትዮጵያ ብሔራዊ ማንነት እንደምን መተካት ይቻላል? እንደኔ ከሆነ የጊዜያዊ የሽግግር መንግስት ተፈጥሮ እነዚህ ሁሉ ውይይት ተካሂዶባቸው ከፍተኛ ትልቅ የሆነ ብሔራዊ እርቅ እና ብሔራዊ ሸንጎ ተመስርቶ ከዛ አይን ህገ መንግስት ቀይሮ እና በተጣራ እኩል ሜዳን ያስተካከለ ርዕታዊ የሆነ ምርጫ ተካሂዶ የኢትዮጵያ ሕዝብ አንድነቱን እንደገና መልሶ ሊያገኝ ይችል ይሆናል የሚል ነው። እስከዚያ ድረስ ግን ባለው ሁኔታ ብቻ በመጠላላት፣ በመራራቅ ሁሉም ወደየጎጡ ብቻ ገብቶ በመልካም የሚያስቡ ሰዎች የማይገናኙበት ሁኔታ እንዳይፈጠር ጥንቃቄ ማድረግ ያለብን ይመስለኛል። ኢትዮጵያ እንድትኖር ከፈለግን ወደንም ጠላንም አማራው ከኦሮሞ፣ ከትግሬው፣ ከምንጋር አብሮ ተስማምቶ ለመኖር መቻል አለበት። እዛ ለመድረስ ደግሞ ምንም አድካሚ ቢሆንም ምናልባት የሚያስፈራ ቢሆንም ግን ደፍሮ ደግሞ መጀመር ከአንድ ሰው ሁለት ሰው ሶስት አራት እየተባለ ይካሄዳል እና እውነት ቀና ልብ ያላቸው ከሁሉ የኢትዮጵያ ብሔሮች ተውጣጡ መገናኘት አብሮ ለመስራት መቻል አለባቸው። አሁን ያለው ሁኔታ ያንን አይፈቅድም። ስሜት ይቀሰቀሳል። ስሜት የዳበረ የአስተሳሰብ ደረጃን ሊገታ ይችላል። ግን አሁንም በሰላም እንድንኖር ከተፈለገ፣ ሕዝባችን እንዳያልቅ ከተፈለገ አሁንም የግድ አብረን እንድንኖር የተወገዝን ነን ዊር ኮንዴምድ ቱ ሊቭ ቱጌዘርስ ማለት አብሮ ለመኖር ተወግዘናል። በቃ እውነተኛው እሱ ነውና፣ እሺ የጊዜያውን ስሜታችንን ወደዛ አስወግደን እስኪ እንነጋገር እና በቀና መንገድ ሀገራችንን ለመምራት የሚያስችሉ ሀሳቦችን እናፍልቅ ብሎ መነጋገር የሚያስፈልግ ይመስለኛል። ባለፉት ሀያ ስምንትም ሆነ ወይም ባለፉት ሶስት አመታት የኢትዮጵያ ምሁራን ምን አይነት አዎንታዊም ሆነ አሉታዊ ሚናዎች ተጫውተዋል ማለት ይቻላል የኢትዮጵያን አንድነት ወይም ባላይነት ከማስጠበቅ አኳያ አጀንዳ ከመቅረጽ እና በመንግስት ስርዓት ላይም ተቀምጠው ካሉት መሪዎች አቅጣጫ ከማሳየት አኳያ ምን ያህል ብቃት ያለው መልካም ዜና ተጫውተዋል። በሌላ ጎኑስ እውቀት በሁለት በኩል ሰይፍ ስዳለ በሁለት በኩል የሚቆርጥ በመሆኑ ያንንም ተጠቅመው ባሉታዊ መንገድ በጎሳ ፖለቲካ ይሁን፣ በሃይማኖት ዘርፍም ይሁን ተሰልፈው እሳት በማቀጣጠል በሀገር ላይ ጉዳት ለማድረስስ ምን ያህል ያንን የሰላ ምሯቸውን ተጠቅመውበታል? እንዴት ይመዝኑታል? ያለፉት ሰላሳ አርባ ዓመት ጉዞ የኢትዮጵያን ምሁራን ሚና በአዎንታዊና አሉታዊ ጎኑ አቶ ካሳሁን ይህም ሪሊ እውነት ጥሩ ጥያቄ ነው። በጣም አንድ አስተዋይ ሰውዬ በቅርብ ጊዜ የተናገሩትን ነገር ለማስታወስ እፈልጋለሁ። መሀይማን የመሰረቷትን ይቺን ሀገር ምሁራን አፈረሷት አሉ። ልድገማ መሀይማን የመሰረቷትን ይቺን ሀገር ይቺን የታሪክ ሀገር ምሁራን አፈረሷት ነው ያሉት። በጣም ልብ የሚነካ ላይ ላሁን ሲካ ምንድን ነው ግን ጥብቅ ዲፕ አስተሳሰብ ነው። እቺን ሀገር የመሰረቷትም ሰዎች ብንወስድ እኔ እንጃ ዘመናዊ ትምህርት ቤት ገብተው ኤሌመንተሪ ሃይ ስኩል ኮሌጅ ሄደው ዲግሪ ያገኙ ሰርቲፊኬት ያገኙ ሰዎች አይደሉም። መጽሐፍና ማንበብ በዚህ በቄስ ትምህርት ቤት የቻሉ ታላላቅ የፈተኑ ጥልቅ ሀሳብ ያላቸው አባቶቻችን ቅድመ አባቶቻችን ናቸው። እየተለያዩ ቻችን ከጦርነት ድርድር መስማማት እያደረጉ እሺ፣ አትንካኝ፣ አልነካህም በዚህ እንደዚህ አድርግ ንጉሠ ነገሱ ገብርልኝ በዓመት እንዲያርግ ግዛቱን ለምን ተሰዋለሁ ብሎ እንደ እውነተኛ ፈድሬች ነው የነበረባትን እና በዛ የተዳደረች አገርን የመሰረቱልን እናች እና በዓለም የተደነቀች ኢትዮጵያን እና የታሪክ አገር የሆነችን የተውልን እንደዚህ አይነቶች ናቸው። እኛ ግን የተማርን ያወቅንን የዚህን አገር ልዛን እናውቃለን፣ እናውካለን ምናምን ብለን ያልናት በራሳችን ውስጥ በፈጠርነው ጠብ ራሳችንን ፈጀን፣ የሀገራችንን ህዝብ ፈጀን። ሀገሪቱ ወደ ማትወጣበት ማጥ ውስጥ እየከተትናት ነው። የኢትዮጵያ ህዝብ ችግር የለውም። አሁን ለምሳሌ አሁን ሻሸመኔ በጅምላ አማሮች ሲጨፈጨፉ በኦሮሞ ጽንፈኞችና በእስልምና አክራሪ ተከታዮች ሲጨፈጨፉ ብዙዎቹን ደብቆ ያዳኑት ኦሮሞዎች ናቸው። አብረን የኖር ወንድሞቻችን፣ ባለጽዋዎቻችን፣ በአምቻ በጋብቻ ብቻ የምንተዋወቅ እድር አብረን ያለን ሰንበቴ አብረን የምንጣጣ ይሄ ማህበራዊ መስተጋብር ያስተሳሰረው የተለያየ ቋንቋ እና የተለያየ እምነት ተከታዮች ኢትዮጵያኖች ጨዋዎች ናቸው። እና የአማሮችን ህይወት ለማድረስ በዛ ራሳቸው ደግሞ መስዋዕት ሆኑ ተገደሉ። ብዙዎቹ ብዙ ኦሮሞዎች ተገደሉ። የኢትዮጵያን ህዝብ የሚገልጸው ይሄ ነው። ችግር የምንፈጥረው ዛሬ መሰረታት ቀን አሳደን ሌሎችን የምንገለው ተማር የምንለው ሰዎች ነ ኦነግን ብትወስደው የመሰረቱት እኮ የዩኒቨርሲቲ ተማሪዎች ናቸው። የትኛውንም ድርጅት ውሰድ፣ የአፓንም የኢሶንም፣ በተወስዶ የተማረው ክፍል ነው። ደርግም ውስጥ እኮ የነበረው የተማረው ክፍል ነው እና ባለመቻቻል ህዝብን አፋጅተናል፣ ፈይተናል፣ እኛም አልቀናል፣ ተፈይተናል አሁን በመጣው ሁኔታት ምን ያህል ይህን ሁኔታ ለማብረድ ለማሻሻል እንሞክራለን ለሚለው ሬሊ እስከዚህ ሚዛን ላይ የሚቀመጥ አስተዋጽኦ የተማረው ክፍል አላደረገም። ይህም በመገንዘብ ነው ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ የሚባለውን ድርጅት ያቋቋም ነው። ይሄ ቪዥን ኢትዮጵያ የምንለው ከማንም የፖለቲካ ድርጅት ጋር ሳይወግን ከመንግስት ጋር ሳያያዝ ነፃ የሆነ የኢትዮጵያ ምሁራን፣ ተመራማሪዎች እና ባለሙያዎች በጥናት ላይ የተመሰረቱ ግኝቶቻቸው በተከበረ መድረክ ላይ ያቀረቡ ለኢትዮጵያኖች እንዲያካፍሉ ከኢትዮጵያኖች ጋር እንዲወያዩ ራሳቸውም ደግሞ የሚቀርቡ ከሚቀርቡላቸው ጥያቄዎች እና መልሶች እንዲማሩ ለማድረግ ያደረግ ነው። አስር ኮንፈረንሶችን አካሂደናል። እነኚህን አስር ኮንፈረንሶች ስናካሄድ ከተለያዩ ህብረተሰቦች ውስጥ ሰዎች እንዲኖጡ እንዲመጡበት እንዲጋበዙ አድርገናል። ከባድ ነው። በዚህ ላይ የተሪሊ የተባበሩን ላመሰግናቸው ፈልጋለሁ። የኦሮሞ ምሁራን በተለይም ደግሞ በስም ልጠቅሳቸው እችላለሁ። ዶክተር ዲማኖሮ አቶ ሌንጮ ባቲ ዶክተር በያን አሶባ፣ ዶክተር መስፍን አብዲ፣ አቶ ሌንጮ ለታ እነኚህ በእኛ መድረኮች ላይ በቀጥታም በተዘዋዋሪም እየተገኙ ብዙ አስተዋጽኦዎችን ሲያደርጉ እና የተለዩ አስተባቢዎችን ሲገልጹ ነበር። አዲስ አበባ የሄድኩ ጊዜ ከፍተኛ የመንግስት መስሪያ ቤት የመንግስት ሹ እኔም በግሌ በጣም ነው የምናመሰግናቸው። ቪዥን ኢትዮጵያ ምን እንዴ ትከታተሉን ነበር ነው በእናንተ በኩል እኮ ነው እንደዚህ ቀና አስተሳሰብ ያላቸው ሰዎች መኖራቸውንም ያወቅን ብሎ ሲነግሩኝ በጣም ነው ደስ ያለ። ይሄን እንግዲህ እንደዚህ በእንደዚህ አይነት አሁንም ለመቀጠል ብንችል ይሄ ወገን ለይቶ ከአጥር ወዲያና ከአጥር ወዲህ ብሎ መሰዳደብ፣ ቃሎችን መወራወር ከዛ ደግሞ በጥይትና በጩቤ በገጀራ መገዳደል ህዝብ ይፈጃል እንጂ ሀገራችንን አይረዳም። ይህን የቪዥን ኢትዮጵያን አቅጣጫ ይዞ መሄድ ሊጠቅም ይችላል። ግን ችግሩ ስለበዛ ሰዎች ደግሞ በተለይ ምሁራን ብዙ ምሁራን ሪሊ ለራሳቸው ጥቅም ያደሩ በመሆናቸው የሚገርመው ወያኔን አጠክሮ ይደግፎ የነበሩ ከወያኔ ጋር ጠብቃ ይሰሩ የነበሩ አሁን ደግሞ ዶክተር አብይ መንግስት ሲመጣ የዛ ዋና እልፍኛ አስከካይ ለመሆን የፈለጉ አሉ። እንደ ይህ እንዴት ይሆናል? ወያኔን ከደገፍ ዶክተር አብይ እንዴት ለመደገፍ እንችላለን? ለካ አድርባይነት ወሰነ የለው ከመጣው ጋር እየተገለባበት መኖር በሚል እና በእንደዛ አይነት እኔ መወቀት ያለባቸው ብዙ የኢትዮጵያ ምሁራኖች አሉ ብዬ ላለው። ግን ጥቂትም ቢሆኑ እውነት ከግል ጥቅም ጋር ከሹመት ጋር ከሥራ ጋር ሳያይዙ የህዝባችን ደህንነት እንፈልጋለን ካሉ ሌላኛው ምን ይላል የሚለውን ለመስማት የሚፈቅዱ ምሁራኖች እና አሁንም እነኚህ ናቸው መጥቶ ይሄን ሁኔታ ሊያድኑ የሚችሉት። ንስሐ መግባት አለብን። ከአሁን በፊት ላደረስናቸው ጥፋቶች ያልተገቡ አቋሞችን በመውሰድ ለህዝብ ጉዳት የሚሆኑ ነገሮችን ያደረግን በሞላ አሁንም በሀቀኝነት ካልተነሳን በስተቀር ችግሩ ይብሳል። ብዙ ህዝባችን ዳው በዚህ ውስጥ ምንም ምንም ምንም አስተዋጽኦ የሌለው ምክንያትም የሌለው ህዝባችን እያለቀ ይሄዳል። የኢትዮጵያ ምሁር ሀገሩንና ህዝቡን የከዳ ነው በአጠቃላይነቱ ሲሳ ጥቂት ናቸው ከህዝብና ለህዝብ ጥቅም የቆሙት ብዬ ነው ነው ፕሮፌሰር ጌታቸው በጋሻው የቪዥን ኢትዮጵያ ፕሬዚደንት ስለ ቃለ ምልልሱ እናመሰግናለን። እኔም ዕድሉን ስለሰጣችሁ እጅግ አመሰግናለሁ። አቶ